በመስቀል አደባባይ ለማካሄድ ያቀድኩት የተቃውሞ ሰልፍ በገዢው ፓርቲ ተደናቀፈብኝ ሲል ሰማያዊ ፓርቲ አስታወቀ። የአዲስ አበባ አስተዳደር ግን ሰልፉን በጃን ሜዳ ወይም በሌላ አማራጭ ስፍራ እንዲያካሄዱ ለፓርቲው አመራሮች ቢነገራቸውም አልተጠቀሙበትም ነው የሚለው እስክንድር ፍሬው። ከስፍራው ያጠናቀረውን ዘገባ ይዞ ቀርበዋል። የሰማያዊ ፓርቲና የአዲስ አበባ ከተማ አስተዳደር ውዝግብ ከሰሞኑ የቀጠለ ነው። ፓርቲው በመስቀል አደባባይ የተቃውሞ ሰልፍ ለማካሄድ የእውቅና ጥያቄ አቅርቦ ነበር። የአዲስ አበባ አስተዳደር ግን መስቀል አደባባይ የባቡር መስመር ግንባታ የተካሄደበት በመሆኑ አይፈቀድም አለ። ይልቁን በጃን ሜዳ ወይም በሌላ አማራጭ ቦታ ማድረግ እንደሚችሉና ለዚህም አስፈላጊውን ትብብር እንደሚያደርግ አረጋገጠ። ሰልፉን በመስቀል አደባባይ ማድረጉን እንደሚገፋበት የገለጸው የሰማያዊ ፓርቲ አመራሮች፣ ደጋፊዎችና ሌሎች ትናንት ግንፍሌ ከሚገኘው ጽፈት ቤቱ በመነሳት ጉዞ ለማድረግ ሞክረዋል። ጉዞውን ያስቆሙት የአዲስ አበባ ፖሊሶች ወደ መስቀል አደባባይ መሄድ እንደማይቻል ለፓርቲው አመራሮች ያስታወቁት በዚህ ጊዜ ነው። የፓርቲው ሊቀመንበር አቶ ይልቃል ጌትነት ይህንኑ ለቪዮ አረጋግጠዋል። ወደዚህ መሄድ አይቻልም፣ ተከልክሏል። መምጣት አይቻልም፣ ከዚህ ማለፍ አይቻልም። መሄድ የምትችሉት በጓሮ በር በኩል ወደ ጃን ሜዳ መሄድ ትችላላችሁ ይላሉ አንዳንድ ፖሊሶች። ወደዚህ ግን እንዳታልፉ ታዘናል ላሉ እንዳየው ከአራት ኪሎም የሚመጣው ሰው ወደዚህ እንዳይቀላቀል እዛ ጋር ዘግተውታል። ከዚህኛውም ታች ዘግተውታል። ያለው ሰው ብቻ ተወስኖ እዚሁ ጋር እንድንቀር በተሽከርካሪም በፖሊስ ኃይልም ዘግተውታል ሰልፉ መጀመሪያ አካባቢ ይጀመራል ባለፈውም ሰልፍ እንደነበረው መስቀል አደባባይ መጨረሻው ስለሆነ እዛም ይጠብቃለ መንገድ ላይ የሚቀላቀላለ እዚህ ያለው በብዛት አባላት አስተባባሪዎች ገና ከቢሮ እየወጣን ያለ መጠነኛ ሰውን የነበረው እንዳየ ወደ ሁለት መቶ የሚጠጉ የፓርቲው አመራሮችና ደጋፊዎች እንደዚሁም ሌሎች ተሳታፊዎች ከጽህፈት ቤቱ ከመቶ እስከ ሁለት መቶ ሜትር ርቀት ላይ በመሰባሰብ ለአጭር ጊዜ የቆየ ተቃውሞ ሰልፍ አካሂደዋል ሰልፈኞቹ ባሰሟቸው መፈክሮች በተለይ በጸረ ሽብር ሕጉ ምክንያት የታሰሩ ጋዜጠኞች እና ፖለቲከኞች እንዲፈቱ ጠይቀዋል። ከዚህ የተቃውሞ ትዕይንት በኋላም ሰልፈኞቹ ወደ ሰማያዊ ፓርቲ ጽህፈት ቤት ቅጥር ግቢ ሰላማዊ በሆነ ሁኔታ ተመልሰዋል። የፓርቲው ሊቀመንበር አቶ ይልቃል ጌትነት ሰልፉን በመስቀል አደባባይ ማድረግ የተከለከልነው ተቃዋሚ ስለሆንን ነው ብለዋል። መስቀል አደባባይ የሃይማኖት ተቋማት አንድ ላይ ሰልፍ ጠርተው ከሁለት ከሶስት ሳምንት በፊት በእኛ ላይ የተከለከልነውን ሰልፍ በእነሱ ተደርጓል አሁን ደግሞ እኛ ካደረግን በኋላ ከሶስት ከአራት ቀን በኋላ የደመራ በዓል እዛው መስቀል አደባባይ ላይ ይከበራል። ስለዚህ ኮንስትራክሽን ላይ ነው ለማለት ምንም ምክንያት የለም። ስለዚህ እኔን በቃል እኮ ነግረውኛል ፊት ለፊት እ ለተቃዋሚ ፓርቲ ያንን ቦታ አንፈቅድም ብለው የማዘጋጃ ቤት የጽህፈት ቤት ኃላፊው ቃል በቃል ነግረውኛል ያንንም በማለታቸው እንደማይገባ ጽፌ አንብበው ምክትላቸው አቶ ወንድማገኝም ሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል አቶ ማርቆስን ባሉበት ሁሉም አንብበው ትፈርመው ነው የተቀበሉኝ። ትናንትና በተነጋገርነው መሰረት ለተቋሚ አይፈቀድም ማለታችሁ ህገ መንግስቱን የጣሰ ነው። በህገመንግስቱ መንግስቱ አንቀጽ ዘጠኝ አንድ መሰረት ይህ ህገ መንግስት የሀገሪቱ የህግ የበላይ ይሆናል። ይህንን የሚጻረሩ ማንኛውም የመንግስት ውሳኔ፣ ልማዳዊ አሰራሮች፣ አዋጆችና መመሪያዎች ተግባራዊ አይሆኑም ይላል ስለዚህ አንድን ተቃዋሚ ፓርቲ ኃላፊነት የህዝብ ኃላፊነት ወስዶ ወደፊት ሀገር እመራለሁ ብሎ የሚንቀሳቀስን ፓርቲ መስቀል አደባባይ አይፈቀድልህም ብሎ በአደባባይ መናገር ከዚህ በላይ የለየለት አፈና ከዚህ በላይ የለየለት ዝግ ሀገር ይኖራል የሚል እምነት የለኝም። የአዲስ አበባ አስተዳደር ግን በሰማያዊ ፓርቲ የተሰጠውን አስተያየት አጣጥሏል። በከተማው አስተዳደር የከንቲባው ጽፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው መስቀል አደባባይ ያልተፈቀደው በሚካሄደው የባቡር መስመር ዝርጋታ ምክንያት ነው ብለዋል። በአደባባዩ የሚካሄደው ግንባታ በተለይ በሃይማኖት ተቋማት ጉባኤ የተጠራው ሰልፍ ከተካሄደ በኋላ እየሰፋ መምጣቱን ያስታወሱት አቶ አሰግድ ስራው መቆም አይችልም በማለት አብራርተዋል። ከኒህ ጋር በቃል የተነጋገሩት መስቀል አደባባይ በአሁኑ ሰዓት በኮንስትራክሽን ትልልቅ ግንባታዎች ያለበት ሁኔታ እንዳለና ይህም ቦታ መፍቀድ እንደማንችል የተገለጸበት ሁኔታ አለ። ትክክል ነው ገልጭ ያለው ይህም ቦታ በተለይ የሃይማኖት አባቶች በጠሩ ሰልፍ ወቅትም ገና እየተጀመረ የነበረ ቁፋሮ ነው የነበረው። በርካታ ቦታ ለባቡሩ ስራ እንደዚህ ያልታጠረበት ሁኔታ ነው ያለው። ከዚህ ውጪ ከሰልፉ በኋላ በርካታ ቦታዎች በስፋት የተቆፈሩበትና ጥልቀቱም እስከ ሰላሳ ሶስት ሜትር የሚደርስ በርካታ ጉድጓዶች እነዚህ ባቡሩ የሚጓዝበትን ፒላር መሸከም የሚችሉ ጉድጓዶች የተቆፈሩበትና የሙሌ ስራ እየተሰራበት ያለበት ሁኔታ አለ። እንደዚሁ ከዛ ወዲህ የተጀመረ ትልቅ ግንባታ ላይ ያለ ከሳንጆሴፍ ትምህርት ቤት በሚወርደው ሁለቱን የባቡር መስመር የሚያገናኘው ድልድይ በስፋት እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ይሄ ልማቱን አስቁመን ሰልፍ እናድርግ የሚል ጥያቄ ከሆነ ይሄ ተገቢ አይደለም። ልማቱን እነሱም እንደ ኢትዮጵያዊ ዜጋ መደገፍ ያለባቸው ነው። ይሄ የልማት ስራ ነው። የልማት ስራው ለደቂቃም ቢሆን መስተጓጎል የለበትም። አሁን እኛ ማሽኖቹን አቁመው የተገነቡትን ግንባታዎች አቁመው ብረቶቹን ፈተው ቆርቆሮቹን አፍርሰው ለሰልፍ ክፍት አድርጉ ብንላቸው ኮንትራቱን የወሰደው ኮንትራክተርም ለዚህ ፈቃደኛ አይደለም። የሃይማኖት አባቶች በጠሩ ስብሰባ ላይ የተወሰነ ሰዓት ለማስቆም ባደረግነው ጥረት ሰፊ ጭቅጭቅ ነው የነበረው አሁን ደግሞ የበለጠ ማስ ማሲቭ በሆነ ኮንስትራክሽን ውስጥ የገቡበት እና ትልልቅ ስራዎች፣ ትልልቅ ስትራክቸሮች እየተቀመጡ ያለበት ሁኔታ ስላለ በፍጹም እዛ ጋር ሰላማዊ ሰልፍ ማድረግ አሁን ምቾ ስላልሆነ ያልተፈቀደበት ሁኔታ ነው ያለው። ሰላማዊ ሰልፉ በጃን ሜዳ ይካሄድ ዘንድ አስፈላጊው ትብብር ሁሉ እየተደረገላቸው ነበር ሲሉም አቶ አሰግድ አስረድተዋል። የተፈቀደውም ጃን ሜዳ ስለነበረ ባልተፈቀደ ቦታ ላይ ሰላማዊ ሰልፍ ማድረግም የህግ አግባብነትም ስለሌለው ተጠያቂነትም ስላለው ይሄን ከማድረጋቸው እንዲቆጠቡና ጃን ሜዳ ላይ ግን ማድረግ እንደሚችሉ ያው በፖሊስም የተነገራቸው ሁኔታ አለ። የነበረው የሰው ቁጥርም በጣም አነስተኛ ስለሆነ መውጣት ያልፈለጉበት እንግዲህ እነሱ የራሳቸው ምክንያት ሊኖራቸው ይችላል። ከዛ ውጭ ግን መንግስት እንደ መንግስት የከተማ አስተዳደሩም የሚቻለውን ሁሉ ጥረት ያደረገበትና ሰልፉን በሰላማዊ መንገድ ማድረግ እንዲችሉ አስፈላጊውን ቅድመ ሁኔታ አሟልተን የፖሊስ ምደባም ተደርጎ ጃን ሜዳ ላይም ቦታውን የሚቆጣጠሩ ሰዎች አደባባዩን ክፍት እንዲያደረጉላቸው የተፈቀደበት ሁኔታ ነው መኖሩን የምናውቀው። አንድነት ለዲሞክራሲና ለፍትህ ፓርቲ እንደዚሁም የኢትዮጵያ ራእይ ፓርቲም ለሚቀጥሉት ተከታታይ ሁለት ሳምንታት ሰልፎች የጠሩ ሲሆን የተፈቀደላቸው ቦታም ጃን ሜዳ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።